ትንቢተ ኢሳይያስ ምዕራፍ አራት በዚያም ቀን ሰባት ሴቶች የገዛ እንጀራችንን እንበላለን፣ የገዛ ልብሳችንንም እንለብሳለን፣ ስም ብቻ በእኛ ላይ ይጠራ፣ መሰደባችንም አርቅ ምስቴክ መሰደባችንንም አርቅ ብለው አንዱን ወንድ ይይዙታል። በዚያም ቀን የእግዚአብሔር ቍጥቋጥ ለጌጥና ለክብር ይሆናል። ከእስራኤልም ወገን ላመለጡ ሰዎች የምድሪቱ ፍሬ ለትምክሕትና ለውበት ይሆናል። ጌታም የጽዮንን ቈነጃጅት እድፍ ባጠበ ጊዜ የኢየሩሳሌምንም ደም በፍርድ መንፈስና በሚያቃጥል መንፈስ ከመካከልዋ ባነጻ ጊዜ በጽዮን የቀረ በኢየሩሳሌምም የተረፈ በኢየሩሳሌም ለሕይወት የተጻፈ ሁሉ ቅዱስ ይባላል። እግዚአብሔርም በጽዮን ተራራ ላይ ባለ ማደሪያ ሁሉ በጉባኤአቸውም ላይ በቀን ደመናንና ጢስን በሌሊትም የሚቃጠለውን የእሳት ብርሃን ይፈጥራል። በክብርም ሁሉ ላይ መጋረጃ ይሆናል። በቀን ከሙቀት ለጥላ ከአውሎ ነፋስና ከዝናብም ለመጠጊያና ለመሸሸጊያ ጎጆ ይሆናል።